በቤንሻንጉል ጉሙዝ መተከል ዞን ድባጤ ወረዳ በንጹሐን ዜጎች ላይ ጥቃት ያደረሱ የተባሉ ከ20 በላይ የጸረ ሰላም ኃይሎችን ደመሰስኩ ሲል የክልሉ መንግስት አስታወቀ። የክልሉ ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ጋሹ ዱጋስ በጉዞ ላይ የነበሩ ከ40 በላይ የንጹሐን ዜጎችን የገደሉ የህወሓት ተላላኪ ያሏቸው የጉሙዝ ተወላጆች መሆናቸውን አረጋግጠናል ብለዋል። ከዚሁ ጋር ተያይዞም ቤት ንብረታቸው በታጣቂዎች የተቃጠለባቸው ቁጥራቸው ከ1200 በላይ የሚሆኑ የድባጤ ነዋሪዎች በትምህርት ቤት ውስጥ ሰፍረው ድጋፍ በመጠባበቅ ላይ እንደሚገኙም የክልሉ አደጋ ስጋት ስራ አመራር ጽህፈት ቤት መግለጹን ጠቅሶ ናኮር መልካ ተከታዩን ልከዋል። የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ጋሹ ዱጋስ በመተከል ዞን ድባጤ ወረዳ ከትናንት ወዲያ ቅዳሜ በህዝብ ማመላለሻ አውቶቡስ ውስጥ በነበሩ ንጹሐን ዜጎች ላይ በደረሰው ዘግናኝ ጥቃት ከአርባ በላይ ሰዎች ተገድለዋል ብለዋል። ጥቃቱን ያደረሱት ደግሞ የህወሀት ተላላኪ የሆኑ የጉሙዝ ተወላጆች ናቸው ብለዋል። ጉዞ ላይ የነበረው ባስ ላይ ነው ጥቃት ያደረሱ እንግዲህ ያደረሱትን ጥቃት ለሁላችንም በጣም የምናወቅ ዞ ነው። አሰቃቂ እና በጣም ከሰው ልጅ የማይጠበቅ ድርጊት ነው የተፈጸመው እና በርካታ ዜጎች ህይወታቸው አጥተዋል። ይህ እስካሁን የነበረው ሟቾች ቁጥር የተባለው ባስ ውስጥ የነበረው ሰው ነው ሙሉ በሙሉ ጥፍተዋል ማለት ይቻላል። ያው ወደ አርባ የሚሆን የጨዋን ዜጎች ላይ ላይ የክልሉ ቃል አቀባይ አቶ መለሰ በየነ ትናንት በሰጡት መግለጫ ጥቃት አድራሾቹ ከህወሀት የጥፋት ተልእኮ የተቀበሉ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ አባላት ናቸው ብለው ነበር። ጥቃቱ ማንነትን ወይም ሃይማኖትን መሰረት ያደረገ አልነበረም ያሉት ኃላፊው ታጣቂዎቹ በተሽከርካሪው ላይ በሩ ግለሰቦችን ሙሉ በሙሉ በሚባል ሁኔታ ማጥቃታቸውን ገልጸዋል። ጥቃት ፈጻሚዎቹ ላይ የመንግስት ጸጥታ ኃይሎች እርምጃ ወስደው ከሀያ በላይ የሚሆኑትን መግደላቸውን አክለው አብራርተዋል። ጥቃት ፈጻሚዎቹ የህዋት ተላላኪ የሆኑ የጉሙዝ ተወላጆች መሆናቸውንም አረጋግጠናል ይላሉ አቶ ጋሹ መከላከያ ደረጃ ሂዶ ስልጣና ወስዶ ገንዘብም ተከፍሏቸው

ከዚሁ ጋር ተያይዞ ታጣቂዎቹ ቤት ንብረታቸውን ያቃጠሉባቸው አንድ ሺህ ሁለት መቶ የሚሆኑ የድባጤ ነዋሪዎች በትምህርት ቤት ውስጥ ሰፍረው ድጋፍ በመጠባበቅ ላይ እንደሚገኙ የክልሉ አደጋ ስጋት ስራ አመራር ኮሚሽን ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ ገልጸዋል። ዛሬ ማለት ነው ሰኞ ጠዋት ሁለት ሰዓት አካባቢ ላይ ሰዎች ተፈናቅለው በድባጤ ሃይስኩል ላይ ተጠልሎ እንዳሉ ነው የሰማ ነው። ብዛታቸውም ወደ በአባወራ ደረጃ ወደ ሶስት መቶ የሚሆኑ በቤተሰብ ደረጃ ወደ አንድ ሺ ሁለት መቶ የሚሆኑ ናቸው። ለእነዚህ ያው ኤንጂኦዎች፣ ሌሎች አካላት መግባት አይችሉም። መንግስት ግን በበኩሉ የሚችለውን ሁሉ ለማድረግ ርብርብ እያደረገ ነው። ከዚህ ከሶሳ ተነስተን ወደዛ ለመሄድ በጸጥታ ምክንያት በኮምቦይ እና በእጀባ ስለሚሄዱ ብዙ ሊወስድብን ስለሚችል እዛው አካባቢ ካለ ዲዛዊ መጋዘን ላይ ወደ አንድ መቶ ኩንታል ያህል እና ወደ ሀያ አምስት ሲኤስሲቪ ወይም ተጨማሪ የህጻናት አልሚ ምግብ ወደ ስድስት መቶ ሊትር ዘይት እና ስቶክ ያለው አልባሳት ከቻግኒ የመኪና ውድድር እያደረግን ነው። አሁን መከላከያ እጀባ እንዲያደርጉ እየተነጋገርን ያለነው ዞሮ ዞሮ ዛሬ ከሰዓት ወይም ነገ ጠዋት ይሄ የነፍስ አድን የመጀመሪያ ደረጃ እርዳታ እንደሚደርስላቸው ነው። ከዚሁም ጎን ለጎን ከፌዴራል መንግስት ጋር እየተነጋገርን ነው ምላሽ ለመስጠት ማለት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ቤኒሻንጉል ጉሙዝ ክልል ጸጥታና ደህንነትን ለማጠናከር ፈጣንና የተቀናጀ እርምጃ አስፈላጊ ነው ሲል ትናንት መግለጫ አውጥቶ ነበር። በቤኒሻንጉል ጉሙዝ መተከል ዞን የተለያዩ ወረዳዎች ባለፉት ጥቂት ወራት የበርካታ ንጹሀን ዜጎች ህይወት በታ ጠቁ ኃይሎች ማለፉ ሲዘገብ መቆየቱ ይታወሳል። የአሜሪካ ድምፅ ናኮር መልካ